What's ኮቪድ 19ና የአየር ንብረትን የመሳሰሉ ድንበር ተሻጋሪ ቀውሶች ዓለም አቀፍ ማህበረሰቡን በፈተኑበት በዚህ ወቅት የአፍሪካ ወጣቶች ከአህጉራቸው አልፈው ለዓለም ሕዝብ ተስፋ መሆናቸውን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ተናገሩ። አምባሳደር ግሪንፊልድ ይህን ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚዘጋጀውና በእንግሊዝኛ ምህፃረ ቃሉ ያሊ ተብሎ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ መድረክ ጽሑፍ የተመሰረተበትን አስረኛ አመት ክብረ በዓልን አስመልክቶ በድረገጽ በተከናወነው ጉባኤ አማካኝነት ነው ለመሆኑ ያሊ ለ አፍሪካ ወጣቶች ምን ጠቀመ ስትል ስመኝሽ እቆየ ኢትዮጵያን ወክሎ በያሊ ላይ የተሳተፉ ወጣቶችን አነጋግራ እረብ ሁለት በክብረ በዓሉ ላይ አምባሳደር ግሪንፊልድ ያደረጉትን ንግግር አክላ ተከታዩን አሰናድታለች የዛሬ አስር ዓመት በ2003 ዓ ም የአፍሪካ የወደፊት መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ለመጀመሪያ ጊዜ ተመርጠው ለልምድ ልውውጥ ወደ አሜሪካ ሲላኩ አምባሳደር ሊንዳ ቶማስ ግሪንፊልድ በላይቤሪያ የአሜሪካ አምባሳደር ሆነው እያገለገሉ ነበር። የመጀመሪያ ተሳታፊ ከነበሩት ወጣቶች መካከል ላይቤሪያን ወክለው የተመረጡትን የላኩትም እርሳቸው ናቸው። በመክፈቻው ላይም ተገኝተው ንግግር አድርገዋል። ከአስር አመት በኋላ በድህረ ገጽ አማካኝነት በተለያዩ አመታት የያሊ ተሳታፊ ለነበሩ ወጣቶች ንግግር ሲያደርጉም ለአመታት ከያሊ ጋር የዘለቀው ቁርኝታቸው በብዙዎች ዘንድ የያሊ ናት አንዳንዴም የያሌ አያት የሚል ቅጽል ስም እንዳሰጣቸው አምባሳደር ግሪንፊልድ ተናግረዋል። ልክ እንደ ጥሩ ናት ወይም ጥሩ አያት ስለ እናንተ ሳወራ ከእናንተ ጋር በመቆራኘቴ ልቤ በኩራት ይሞላል። ስለምትሰሯቸው ትልልቅ ስራዎች ስሰማም ከሚሰማኝ የበለጠ ሊያኮራኝ የሚችል ነገር የለም። ያሊ በ10 ዓመት ጉዞ 115 ወጣቶችን ከተለያዩ የአፍሪካ ሀገራት ወደ አሜሪካ በማምጣት የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የትስስር መድረኮች አማካኝነትም ከ21 ሺ በላይ ተሳታፊዎች ሲኖሩት ከግማሽ ሚሊየን በላይ አባላት እንዳፈራም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አመልክቷል። ከነዚህ በተለያየ የሙያ መስክ ተሰማርተው ባሳዩት ውጤት የአፍሪካ የወደፊት አመራር ይሆናሉ በሚል ተስፋ ተጥሎባቸው በ2008 ዓ ም ወደ አሜሪካ መጥተው ከነበሩ ኢትዮጵያዊ ወጣቶች መሀል ዲና አንተነህ አንዷ ናት። በያሌ ደግሞ በነፍስ ያደረገኝ ፕሮግራሙ ነሰን አፍሪካ ብቻ ሳይሆን ሰዎች And countless mm -hmm. and Long term plan more focused uh, even, uh, planning, you know, And so I I went into social business in the Grand Milo Conference more active offering to go on my own now, Try to chase uh, you know, more individually in the to go in ዲና በአሁኑ ወቅት በተለያዩ ክልሎች ውስጥ የሚገኙ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ የሚያግዝ ተቋም ከፍታ ዝቅተኛ ገቢ ያለውን ማህበረሰብ ታገለግላለች። ሴቶች በኢኮኖሚ ራሳቸውን እንዲችሉም ትሰራለች። የያሊ ቆይታዋን ጨርሳ ወደ ኢትዮጵያ ከተመለሰች በኋላም ለተመራቂ ተማሪዎች የስራ ፈጠራና የሙያ ማዳበሪያ ስልጠና ለመስጠት ከአሜሪካ ኤምባሲ የገንዘብ ድጋፍ አግኝታለች። Success my class, so I feel like it's very encouraging. i volunteer, of that the shared with other youth that were actually younger than me ሌላው በያሊ ተሳታፊ የነበረ ወጣት አብርሃም እንድሪያስ ነው። በአሁኑ ወቅት ግሪን አግሮ ሶሉሽን የሚባል አነስተኛ እርሻ ላይ የተሰማሩ ገበሬዎችን ከቴክኖሎጂ ጋር የሚያስተዋውቅ ተቋም ውስጥ ማኔጂንግ ዳይሬክተር ሆኖ ያገለግላል። አብርሃም ያሊ ላይ በመሳተፉ ያገኘውን ጥቅም እንዲህ ይገልጸዋል። አንደኛ በነበርኩበት ዩኒቨርሲቲ ሀያ አምስት የሚሆኑ ከተለያዩ አፍሪካ ሀገር የመጡ እኔ በተሰማራሁበት በአግሪ ብዝነስ ዘርፍ የተሰማሩ ስለነበሩ ከእነሱ የመማር እኔ ብቻዬን እየገጠመኝ ነው ብዬ አስብ የነበሩ ቻሌንጆች ሌሎችም ሀገሮች እንደነበሩ የማየት እዚህ የነበሩ እድሎችንም እኔ ያልተጠቀምኩባቸው ሌሎች እንዴት እንደተጠቀሙባቸው የማየት እድሉ ነበር። ሁለተኛ ደግሞ የተመደብንበት ዩኒቨርሲቲ ከሴት ዲፓርትመንት ጋር ያዘጋጀው የነበረው ከሪኩለም በተለይ ለዚህ ለግል ቢዝነስ ላይ ለተሰማሩ ኢንተርፕረነሮች በጣም የሚያሳድግ አይነት ከሪኩለም ነበር እና እዚህ ከተመለስን በኋላ ግንኙነታችን አልተቋረጠም። እዛ ሆነን ያቀድነው የነበረ ቢዝነስ ፕላን እዚህ ከመጣም በኋላ ስም ተገብረው ድሮ ከምናስበው አተያይ የተሻለ ኖሮን በተለይ ከፓርትነሮች ጋር እንዴት መስራት እንደሚቻል፣ ፋይናንስ እንዴት ሬይዝ ማድረግ እንደሚቻል፣ ከመንግስት ጋር እንዴት አብሮ መስራት እንደሚቻል ትልቅ ዕድል ተፈጥሮልናል። በተለይ ደግሞ እንደ ድል ማየው የያንግ አፍሪካ ሊደርሺፕ ኢኒሽቲቭ የሁለት ሺ አስራ ስድስት ተሳታፊ ከነበሩ ኢትዮጵያኖች ጋር የፈጠርነው ጥምረት ጓደኝነት፣ እዚህ ለሁላችንም እድገት አዲን ጥሩ ቤዝ ሆኖናል ብዬ አስባለሁ። አብርሃም አክሎ ያሊ በግል ብቻ ሳይሆን በአጠቃላይ በአህጉሩ ለሚገኙ ወጣቶች ትስስር መፍጠር ትልቅ መድረክ መሆኑ የተሻለ አንድነት እንደሚፈጥር ያምናል። በአንድ አመት ብቻ የተገናኙት ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች እውን እንደሆኑ አውቃለሁ። ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም። እኔ በግሌ አስራ አራት አስራ አምስት የአፍሪካ ሀገሮች ላይ ዩኒቨርሲቲ አብረን የነበርን በጣም ጥሩ ጓደኞች አሉኝ። ስለዚህ አሁን ኢትዮጵያ ውስጥ አሁን እየሰራ ያለሁትን ቢዝነስ ዛምቢያ ሀገር ከሚገኝ የያሊ ተሳታፊ ሁለት አስራ ስድስት ከነበረ ጋር ለማስፋት አብረን እየሰራ እንገኛለን። ስለዚህ በግሌ ዛምቢያ እንዳይርቀኝ፣ ሌሎችም ሀገሮች ኬንያ አሉ ሌሎች ፓርትነር ለመሆን የሚችሉ ጥሩ ጥሩ የቢዝነስ አጋሮችን ፈጥሮልናል። ያሊ አፍሪካን አንድ ዩናይት አድርጎ የተለያዩ ሀገሮች ያሉ የያሊ ተሳታፊዎች ፕሮጀክት ቀርጸው እንዲፈጽሙ ትልቅ እድል ፈጥሯል ብዬ አስባለሁ። የያሌን አስረኛ ዓመት ክብረ በዓል አስመልክቶ በተዘጋጀው ጉባኤ ላይ ንግግር ያደረጉት አምባሳደር ግሪንፊልድም አጽንዖት ሰጥተው የተናገሩት የወደፊት ስልጣን ተረካቢ የሆኑ ወጣቶች አዳዲስ የአመራር ስልቶችን በመቀየስ መጪው ትውልድ የሚጋፈጣቸውን ችግሮች ማስወገድ እንዲችሉ ነው። ከወረርሽኙ በፊት አፍሪካ በዓለም ላይ ፈጣን እድገት ያለው ኢኮኖሚ ሊኖራት የቻለው እንደእናንተ ያሉና የሀገራቸውን የወደፊት ተስፋና ስኬት ላይ አስተዋጽኦ በሚያደርጉና አብረውን ለኖሩ ችግሮች አዳዲስ መፍትሄ በሚያመጡ ወጣቶች ምክንያት ነው። ባለፉት አስር አመታት ውስጥ በያሊ ተሳታፊ የነበሩ በርካታ ወጣቶች ዛሬ በትላልቅ የአመራር ቦታዎች ላይ ይገኛሉ። ሌሎች ደግሞ በስራቸው አለም አቀፍ እውቅናን አግኝተዋል። ለምሳሌ አምስት የያሊ ተሳታፊ የነበሩ የአፍሪካ ወጣቶች በመንግስት ከፍተኛ አመራር ቦታ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይጠቅሳል። ከሶማሊያ ተሳታፊ የነበረች ወጣትም ወደ ትጥቅ ትግል እንዲገቡ ተደርገው የነበሩ ህጻናትን ከውትድር እና በማውጣት መልሰው እንዲቋቋሙ ላደረገችው ጥረት በ2011 ዓ ም ለኖቤል የሰላም ሽልማት ታጭታ ነበር። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ።